አውምቢ እምብኝልኝ በልንጂ ሰላም እስክትመጣ ዞትር ከምናለቅ ፍርዳችን ተራግቦ በገዥዎች ጣሳ ከእኛም ወዲያ ላሳር በግፍ በመከራ ያረር የደበን የጨሰ እንዳዋራ እግር ከወርች ዞን ያጪዎች መጋኛ የድሀ ምሳሌ ዞር ረሀብተኛ ለስደት ተጋጠን፣ በስደት ተዋርደን፣ አፋችንን ዘተን፣ በስደትም ሞተን ከእኛም ወዲያ ላሳር ለገዥው ፍሪዳ ዘወት፣ ደም ገባር ሰንሰለት ጎታቶች ልክ እንደወርቃማ። አዎ እምብኝን በል እንጂ ባደግንበት ምድር በተፈጠርንባት የሁላችን እትብት በተቀበረባት፣ አንዱ የበላይ ሆኖ አንደኛ የበታች፣ እንዴት ሰላም ይኑር? እንዴት ኑሮ ይመቻች? ዲማ ሸው ሙስታዝ ሙእሚኑን ሙእሚናት፣ ዲያቆን ቀሳውስቱ ካህናት፣ ቆጳሳት!

ታዲያ አንተን ከኔ በፊት እኔን ካንተ ኋላ ለምድሯ ባለቤት ያስቀመጠን ማነው? አንድ በሁለት ውድጓድ ያንተም ሆነ የእኔ የእሱም የእሷን ድርሻ ይህን ዓለም ስንለቅ የተመደበልን በስተመጨረሻ ያ ቃል ሆነ በቀር የግል የምንለው እምብኝን በል እንጂ እምነቱ የምርጫችን አገረ ጋራ ነው። አንተ ወልደ ኢየሱስ እኔም ነኝ አብደላ ያችም ወለት ተማሪያም። ይችም አመቱላ ያም ወልደ ሚካኤል ይህኛው ጁንዳ አላ ይህም ወልደ ጎርጊስ እሱ ምነው ነስሮላ። አዎ በኒ አደም ሁሉም ያዳም ዘር ገዦች በፈጠሩት ለምን እንሰቃይ? ለምን እንቸገር? እስከ መቼ ድረስ ለገዦች ወንበር እየሆንን ሙጫ ለቀጣዩ ትውልድ ለምን እናስተላልፍ? የግፌ ደሞ አንቺ እምቢኝን በል እንጂ መስገጃ እንዳትሰራ ቁባና ሚናራ አላሁ አክበር ብዬ ሰላት እንዳልጠራ አክሱም ላሊበላን ይበላን ለአንተ ያስጨበጠ አንተም እንዳታንጽ ቤተ መቅደስን በአማረር ጉልላት ጅማና ሀረርለን የቆርጡ ሰጠ በታሪካችን ውስጥ የለንም ማስረጃ የሚሞላ ቅንጣት በቅዱስ ቁርአን መጽሐፍ ቅዱስም ውስጥ የሰፈረ ግታት ካልሆነ በስተቀር ገዦች የፈጠሩት የገለማ ስራትወን አሁን ብዬ እንበል እንጂ በተዘረጋልን ሁለት መንታ መንገድ አንደኛው የሚያዘርቅ አንደኛው የሚያነድ፣ እንዳሻን እንጓዝ እንዳሻን እንጎድ። በአንተ አልፈረድኩኝ አንተም በእኔ አትፍረድ። እናስረክብ እና ፍርዱን ለህለቀን። ባለንበት ምድር እኩል መብት ይኑረን። ከወንጀልም ወንጀል፣ ከሀጫትም ሀጫት፣ ከሀራምም ሀራም። የአንድ ዜጋ ክብሩ የአንድ ዜጋ መብቱ በቁጥር አይሰራ፣ በተወለድንባት ባደግባት ምድር ማህበረ ሰይጣን ደንብ ተማቁት ለፈረሰ ገላ መቀበሪያው ችግር እምቢኝን በል እንጂ በቀኙ ጨረቃ፣ በግራው መስቀሉን ባናቱ ላይ ኮከብ በእኛ የተመረጠ የሁላችንም ዘብ የሁላችንም ዘብ እስካል መረጥ ድረስ መለስን ወንዳ አስርድ አዜብን ጀሚላ በረከትን ሻፊ ስባትን ቢቂላ አርከብን ሙደሲር ቢቀያይሩብን አዲሱን ስርዓቱን እስካልጣን ፈነቃቅ ለግደት ሁሉም ወልዶ ወያኔ ልደቱ ጫሚሶ ኑሯችን እየጌጠ ጠዋት ማታ ለቅሶ እናም አንተም ሆነ እኔ እንደ የእምነታችን እንሄዳለን እንጂ ለውስጥ ደስታችን እንዲሞላ ቃችን ለአንተም ኢየሩሳሌም ሀገር አይደለም ለኔም ሳውዲ አረቢያ መቼ ሆኖ ኢትዮጵያ እናም እምቢኝ እንበል እንጂ መለስን ወንዳስ አዜብን ጀሚላ በረከትን ሻፊ ስብዓትን ድቅላ አርከበን ሙደሲር የቀያይሩብን አዲሱን በደንብ ስርዓቱን እስካልጣል ፈነቃቅለን ከስር ሁሉም ወልደ ወያኔ ልደቱ ጫሚሶ ኑሯችን እየዬ ጠዋት ማታ ለቅሶ እናም እምብኝ ነው እንጂ እምብኝ እንበል እንጂ ሽበለው ይወስዳል፣ መንገድ እያመጣል፣ መንገድ ሽበለው አንድ የሚጠላን አንድ የሚወደው በለው የልብኝ አከሮች በለው ሲተኳኩሱ በለው ጋሻ ጃግሬዎቹ ሽበለው ሲተኳኩሱ በለው መሶብ ገዳጆቹ ሽበለው ወዴት ደረሱ